ህዳር ዘጠኝ በኦሮሚያ ግንጭ ከተማ ውስጥ የጀመረው የተማሪዎች ተቃውሞ በዛሬው ዕለትም በምዕራብ ወለጋ ሁለት ከተሞች መቀጠሉን የአካባቢው ነዋሪዎች ለኦሮምኛ ክፍል ባልደረባ ነሞዳ እንዲህ ገልጠዋል። ዝርዝር ዘገባው ቀጥሎ ይቀርባል። ምዕራብ ወለጋ መንዲና ጉሊሶ ከተሞች መንግስት አድማ በታኞችንና በስፍራው አሰማርቶ ብዙ ተማሪዎችንና የከተማዋን ነዋሪዎች በቁጥጥር ስር አውሏል ሲሉ አንድ ስማቸው እንዳይገለጽ የፈለጉ የከተማዋ ነዋሪ ከነሞ ዳንዲ ጋር ባደረጉት ቃለ መጠይቅ ገልጸዋል። አሁን ኢሮብ ኢሮብ ሚሳይ ላይ ጀምሮ ማለት ነው፣ አሁን እየተቀጠለ ነው ያለው ያ ይስከ ገጠር ትምህርት ቤት ላይ ጀምሮ አሁን እየተቀጠለ ነው ያለው። የትምህርት ቤቱ ቤንጓ የሚባል ከተማ፣ አረቡ የሚባል ከተማ ትናለች ትንሿ ዋማም ይባላለች እና የያዙት ነው ያሉት። ሰዎቹም ማለት ነው ፖሊሶች ነው የያዙት ነው ሶስት ፖሊሶች አይነት ነው ያሉት የፌዴራል ፖሊስ እና የኦሮሚያ ፖሊስ እና አጋዚ ፖሊሶች ነው የሚባሉት። ያን ከተማ ውስጥ ምንም ሰው አይሄዱም፣ ቤተ ክርስቲያንም አይሄዱም፣ መዚድም አልሄዱም። ደግሞ የሰው ቤት ገብቶ ማለት ነው በሩን ተሰብሮ በሩን ተዘግሮ የይዙት ነው የይዞ እስር ቤት ነው ያስገቡት፣ ነው ያሉ አሁን ምንም የለም። የያዙት ነው ያ ሰዎቹ የይዙት፣ ደግሞ ሰዎቹም የት እንዳያሰሩት አላውቅም። እስር ቤት ነው ያሉት የሰዎቹ ደግሞ ሰላምተን ሰው ማንም አይጠየቁም ማለት ነው። በተጨማሪም ከላይ በተጠቀሰው ዞን ውስጥ ጉሊሶ በተባለው ከተማም እንዲሁ በዛሬው ዕለት ተማሪዎች የተቃውሞ ሰልፍ ለማድረግ እንደተሰባሰቡ ፖሊስ በአድማ በታኝ ጢስ ሰልፉን እንደበተነ ነሞ ያነጋገራት አንዲት ተማሪ ገልጻለታለች። መጀመሪያ ትምህርት ቤት የለም አሉ ያላሉን ከዛ ትምህርት ቤት ስንሄድ የለም ግቡ አሉን። ከዛ ትምህርት ቤቱ ዝግ ነበረ። ልጆቹ እንደተሰባሰቡ ሰላማዊ ሰልፍ እንወጣለን አሉ። ከዛ እኛ ስንወጣ መንገዱ ላይ ሳንደርስ ማለት ነው የሆነ አስተማሪ መጣና ዛሬ ትምህርት ቤት እንደሌለ እኛም አናውቅም ነበረ ምናምን እያለ እነሱ መጥተው ጭስ ቦንብ ለቀቁብን። ከትምህርት ቤት ወጥተን ትንሽ ወደታች ወደናል። ከዛ እዛ ስንደርስ እነሱ መጡብንና ጭስ ቦንብ ለቀቁብን። ከዛ ልጆቹም ትንሽ ነበሩ፣ ተበታተኑ፣ ጫካ ውስጥ ገቡ። በቃ እያባረሩን ነበረው። ከዛ በቃ ልጆቹ አሁንም ተሰባስቦ እንወጣለን ስሉ አሁንም እንቢ ብሎ መኪና ተጨመረበት ቱክስን ጀመሩ። ከዛ ልጆቹ ፈርቶ ገቡ። በቃ ምንም ማድረግ አልቻሉም። ቤታቸው ገብተዋል። ሰዎቹ አሁንም እንወጣለን እያሉ ነው። በጉሊሶ ወረዳ የሰላምና መረጋጋት ኃላፊ የሆኑት አቶ ፍቅሩ ሙለታ ተማሪዎቹ ሰላማዊ ሰልፍ የማካሄድ ፈቃድ ሳይሰጣቸው የወጡ በመሆኑ እንዲበተኑ አድርገናል ሲሉ ዛሬ ማምሻውን ላነጋገራቸው ለነሞ ገልጸውለታል። በምስራቅ ሸዋ ግንጪ ከተማ ባለፈው ሳምንት የተካሄደው የተማሪዎች ተቃውሞን ተከትሎ ሰባ ሰዎች ታስረዋል፣ ብዙዎች ተደብድበዋል ሲሉ የከተማዋ ነዋሪዎችና የኦሮሞ ፌዴራላዊ ኮንግረስ ጸሐፊ አቶ በቀለ ነጋ ለቪኦኤ ገልጸዋል። ስማቸው እንዲገለጽ ያልፈለጉ አንድ የከተማዋ ነዋሪ እንዲህ ብለዋል። ተማሪዎቹ በግንጪ ከተማ የሚገኘው አንደኛ ደረጃ ትምህርት ቤት መሬቱ ተቆርሶ ለግለሰብ ተሸጧል፣ የግንጪ ከተማ ስቴዲየም ላልታወቀ አካል ተሸጧል፣ የጭሊሞ ደንም እንዲሁ ለግለሰብ ተሸጦ የዛፍ ቆረጣ ተጀምሯል፣ ይህን ሁሉ እንቃወማለን ነው የሚሉት። የመንግስት አካላት ለተነሱት ጥያቄዎች መልስ ከመስጠት ይልቅ ልጆቹን በዱላ ተቀብለዋቸዋል። ዕለቱ የገበያ ቀን ስለነበረ የከተማዋ ነዋሪና ገበያተኛም ተማሪዎች በአድማ በታኝ ሲደበደቡ ሲያይ በመቃወሙ አብሮ ተደብድበዋል፣ ብለዋል። ፖሊስና አድማ በታኞች ሁሉ ዱላ ይዘዋል፣ ዱላቸውን ተጠቅመውበታል ሲሉ ስማቸው እንዳይጠቀስ የፈለጉት ነዋሪ አስረድተዋል። ተማሪዎቹ በወቅቱ በመንገድ ላይ ሲያልፍ የነበረው ሰላም ባስ ላይ ድንጋይ በመወርወራቸው ድብደባው ተባብሶ ነበር ብለዋል እኚሁ ነዋሪ። ተቃውሞውን አስመልክቶ ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ ጸሐፊ አቶ በቀለ ነጋ የተቃውሞውን መንስኤ አስመልክተው ሲናገሩ ልቤንጋ አፍሪካ ኔ ኢጆኒ ዋይ ማስተር ፕላን ፊንፊኔ ላልኪሴ ዋይ ቦሶና ጭልመ ጭረሙ ጉርጉረሙሳ የመንግስት አካላት የትምህርት ቤት መሬት ቦታ ለግል ጥቅማቸው ማዋላቸው ሲሆን የተቃውሞ መንስኤ ለተማሪዎች በሀገሪቱ ህግ መሰረት መልስ ከመስጠት ይልቅ የመንግስት አካላት ተማሪዎችን በመደብደብና በማሰር ላይ ናቸው ብለዋል። አቶ በቀለ በነጆ ከተማ ብቻ የ14 ቤተሰቦች ቤት ያለ ፍርድ ቤት መጥሪያ ተፈትሿል ሲሉም አክለዋል። አያይዘውም የሚደረጉት ነገሮች የሀገሪቱን ሕግ የሚሰብሩ ናቸው። ለምሳሌ ያህል ከምርጫ በፊት የታሰሩ ሶስት አባሎቻችን በዱላ መጥተዋል። መዝገቡ ደበላና መምህር ዘላለም የሚስማ ከአንድ አመት ከሶስት ወር በኋላ ምንም ጥፋት ስላልተገኘባቸው ተብሎ በቅርቡ ተለቀዋል። ለዚህ የሚጠየቅ አካልም የለም ብለዋል አቶ በቀለ ነጋ። አቶ በቀለ እንደሚሉት የአምቦ ሰልፍ ላይ ተማሪዎች የኦሮሞ መብት ይከበር፣ ማስተር ፕላኑን ጨምሮ በአጠቃላይ የመሬት ዝርፊያ ይቁም የሚሉ መፈክሮችን አሰምተዋል። ሰልፉም በሰላም ተጠናቋል። የመንዲ ከተማም እንዲሁ የተማሪዎች ሰልፍ የተካሄደ ሲሆን እዚያም የገበያ ቀን ስለነበረ ህዝቡም አብሮ ሲቃወም ውሏል፣ ሲሉ አንድ የከተማው ነዋሪ ተናግረዋል። ቡራዩ የኦሮሞ ነው፣ ሰበታ የኦሮሞ ነው፣ ገላን የኦሮሞ ነው የሚሉ መፈክሮች የተሰሙ ሲሆን ነሞ ደንዲ እኚህን ነዋሪ ሲያነጋግር በነበረበት ወቅት ተኩስ ይሰማ ስለነበረ ሁኔታውን ሲጠይቀው ነዋሪው ተኩሱ እንደ ዝናብ እየወረደ ነው የሚተኩሱት ግን ወደ ሰማይ ነው። ፈጥኖዎች ተማሪዎችና ነጋዴዎች ላይ ከፍተኛ ድብደባ እያደረሱ ነው። አቶ ሄኖክ ዳግም የተባለ ነጋዴ ቤቱ ፊት ለፊት እንደቆመ ከፍተኛ ድብደባ ደርሶበታል ሲል ከነመወዳንዴ ጋር ባደረገው ቃለ መጠይቅ ገልጿል። በተለያዩ ከተሞች ተካሄዱ የተባሉትን የተማሪዎች የተቃውሞ ሰልፍ አስመልክቶ

ነገኛ መንጃ በሀገሪቱ የተረጋጋ ሰላም መኖሩን የገለጹት አቶ ሶሎሞን ማናቸውም አካል አለ የሚለውን ችግር ከሚመለከተው አካል ጋር በውይይት መፍታት እንጂ ጥቂት ተማሪዎች በሚያነሱት ብጥብጥ የህዝቡ ሰላም መደፍረስ የለበት ሲሉ አሳስበዋል። ባለስልጣኑ አቶ ሰሎሞን በመቀጠል ሰባ ሰዎች ታስረዋል የሚባለው ውሸት ነው። አስራ አራት ተማሪዎች የህብረተሰቡ ሰላም ላይ ችግር ሲያደርሱ ተይዘው ህግ በሚፈቅደው መንገድ ቁጥጥር ስር አውሏቸዋል። ይሄ ፍርድ ቤት የያዘው ጉዳይ ነው። የተደበደበ ተማሪ የለም ብለዋል። በመንዲ ቂልጡ፣ ካራ፣ አምቦ፣ ነጆ፣ ነጆና ሌሎች ከተሞች ውስጥ ተቃውሞ ቀጥሏል። ድብደባም አለ ይባላል ሰዎች ሳነጋግር እኔው ራሴም ተኩስ ሰምቻለሁ፣ ምን ይላሉ ብሎ ነሞ ጥያቄ አቅርቦላቸው ነበር። አቶ ሰሎሞን መልስ ሲሰጡ የደረሰን ሪፖርት የለም፣ ነገር ግን ችግር ካለ በመንግስት በኩል ስህተት ካለ በሰላማዊ መንገድ መጠየቅና መፍትሄ መፈለግ እንጂ ረብሻ መፍትሄ አይሆንም። በጀልዱ ማስተር ፕላኑን አስመልክቶ ተማሪዎች ጥያቄ አንስተዋል። ከመንግስት አካላት ጋር ውይይት ለማድረግ ተስማምተው ሰልፉ በሰላም ተጠናቋል። ማስተር ፕላኑን በደንብ ያለመረዳት ችግር ይታያል ሲሉ አቶ ሶሎሞን ታደሰ ለነሞዳ እንዲገልጸውለታል።